የመላ ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ በቀሌንጦ ማረሚያ ቤት የሚገኙ አባሎቻቸውን መጎብኘት መከልከላቸውን እየተናገሩ ነው። የታራሚዎችን ህገ መንግስታዊ መብቶች የጣሰ ነው ያሉትን ይህን አድራጎት እንዲታረም ለፌዴራል ማረሚያ ቤቶች አስተዳደር አቤቱታ ማቅረባቸውን አስታውቀዋል። አዲስ አበባ የሚገኘው ዘጋቢያችን መለስካቸው አምሃ ከቅሊንጦ ማረሚያ ቤት ማብራሪያ ለማግኘት ያደረገው ጥረት እንዳልተሳካ አመልክቶ ተከታዩን ዘገባ አጠናቅረዋል። የሁለቱም የፖለቲካ ፓርቲ መሪዎች ለቪኦኤ እንዳስታወቁት አምስት አምስት የፓርቲዎቹ አመራር አባላትን የያዘ ቡድን ገንዘብ በጋራ በማሰባሰብ በእስር ቤት የሚገኙ አባሎቻቸው አስፈላጊ ናቸው ያሏቸውን ቁሳቁሶች ገዝተው በትናንትናው ዕለት ወደ ቅሊንጦ ማረሚያ ቤት ሄደዋል። እንደ ማንኛውም ታራሚን እንደሚጎበኝ ሰው የሚጠየቀውን ሁሉ አሟልተው እንደሄዱ የሚናገሩት የፓርቲ መሪዎች የማረሚያ ቤቱ ኃላፊዎች አባሎቻቸውን እንዳይጎበኙ ለተጎብኚዎች የገዟቸውን ቁሳቁሶችን መልሰው ይዘው እንዲሄዱ እንዳስገድዷቸው ተናግረዋል። የመያድ ፕሬዚዳንት ዶክተር በዛብህ ደምሴ ተፈጽሟል ያሉትን የአሰራር ጉድለት በአሁኑ ጊዜ እየተካሄደ ከሚገኘው የፓርቲዎች ውይይት ዓላማ ጋርም ያያይዙታል እነዚህ ሰዎች በሕግ ጥላ ስር ናቸው። ሕገ መንግስታዊ መብት አላቸው ደግሞ ከነቴራ እግር ሹራብ፣ ሌላም ነገር እንዲገባላቸው ሕገ መንግስቱ ይፈቅድላቸዋል። የሚከለክል ነገር የለም። ግን አንድ ግለሰብ እዛ በር ላይ ቆሞ ሂዱ፣ እንዲያውም እናንተ አትገቡም፣ እቃው ብቻ ሳይሆን እናንተም አትገቡን ብሎ የሚከለክል ከሆነ ትልቁን የሕገ መንግስት ማሻሻል ጉዳይ እንዴት አድርገን ተግባራዊ እናደርጋለን? እና በእውነቱ ይሄንን መንግስት በቀና አመለካከት ተመልክቶ መፍትሄ ማግኘት ይኖርበታል። የእናንተ ብቻ ነው የተከለከለው ወይስ በልማድም፣ በአሰራርም፣ በህግም እነዚህ ነገሮች ተከልክለዋል? ለሌሎችም እንዳይገባ፣ እኛ እንደዚህ አይነት ነገር እኔ በበኩል አላውቅም። ግን ከእኛ አጠገብ የነበሩ ሰዎች ብዙ ህዝብ ነው እንግዲህ፣ በተራ ነው ቁጭ ብለ ሁሉም በፌስታል ውስጥ ብዙ ነገር ተሸክሙ ይዘዋል። ይቀበሉ ይያዙ ልብስ እኛ ብቻ ነን ተከለከለ። የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ በበኩላቸው የጉብኝቱ ትኩረት በተለይ ራቅ ካሉት የሀገሪቱ ክፍሎች መጥተው በስር የሚገኙ አባላት መሆናቸውንም ያስረዳሉ። እነዚህ የቤተሰብ የቅርብ ክትትል ሊያገኙ አይችሉም ይላሉ። በተለይ ከክፍለ ሀገር፣ ከጎንደር፣ ከአርባ ምንጭ፣ ከትግራይም ከደሴም ዙሪያ የመጡ ሰዎች ልብሳቸው ላያቸው ላይ ያለቀ መሆኑን ሰምተናል። እኔም ባይኔ ያይሁት አለ ውስጥ በነበርኩበት ጊዜና ለነዚህ ሰዎች ልብስ ያስፈልጋቸዋል። ከዛ በተጨማሪ ደግሞ የፍርድ ቤት ወረቀት ይፈልጋሉ። ሰላማዊ ታጋይ መሆናቸውን በዛ ክልል ተወዳድረው እንደነበር የወረዳ የዞን አመራር እንደነበሩ ደብዳቤ የሚፈልጉ አሉ። ለፍርድ ማቅለያም ለምስክርነትም ያንን የሚፈልጉ ሰዎችም እነማን እንዲሆኑ ሄደን በአካል ለማነጋገር ነው የፈለግ ነው የነበረው ቀጥለውም ጉብኝቱ እንዳተሳታ ይገልጹና ፓርቲዎቹ የወሰዱትን እርምጃ ገልጸዋል። በዚህ ሁኔታ አዝነን ተመለስን። ለፌዴራል ማረሚያ ቤቶች አስተዳደር ደብዳቤ ጽፈን እነዚህ ሰዎች አባሎቻችን ናቸው፣ አጋሮቻችን ናቸው፣ የትግል አጋሮቻችን ናቸው። ስለዚህ በህገ መንግስታዊ መብታቸው ነው የመጠየቅ በዛ መሰረት ማረሚያ ቤትን እንዲያዝልን ደብዳቤ ያስቀብተናል ትናንት እንደመጣን። ከዛ አቶ ሸዋስ አክለውም ይህ ፓርቲዎቹ በጋራ የወሰዱት እርምጃ በዚህ ረገድ ምን ስልት መከተል እንደፈለጉም ጠቁመዋል። እንግዲህ ብዙ ጊዜ መንግስት እንደ መውጫ የሚያደርገው ይሄ ያፈጻጸም ችግር ነው። አንዳንድ ይህን ያላወቁ የጸጥታ ሰራተኞች ወይም ካድሬች ናቸው ይህን የሚፈጽሙት ምናምን የሚሉት ነገር አለ። ይህንን አላወቅንም እንዳይሉ ነው ይጻፍ ነው ይሄ ተራ ካድሬ ወይም ተራ ወታደር ያደረገው ከሆነ ትእዛዝ እንዲያስተላልፈለት የፌዴራል ማረሚያ ቤቶች እዛ ስር ነው የሚተዳደረው ክሊንቶ። ስለዚህ እነዚህ ሰዎች የመጠየቅ መብት አላቸው፣ እኛን ማለት ነው። እስረኞች ደግሞ በዘመዶቻቸው በአጋሮቻቸው የመጠየቅ መብት አላቸው፣ በጠበቃም ጭምር ብሎ እንዲነግረው እንዲያስተምረው ማለት ነው። ያንን ካላደረገ ግን ሆን ብሎ በመንግስት የሚሰራ ነው ማለት ነው። ያንን ደግሞ በመግለጫ ለህዝብ እናወጣለን ማለት ነው። በክሊንቶ ማረሚያ ቤት ትናንት ተፈጽመዋል የተባለውን ለማጣራት እና ማብራሪያውን ለመጠየቅ ከማረሚያ ቤቱ አመራር አባላት ለአንዱ ለሱፐርኢንቴንደንት አሰፋ በእጅ ስልካቸው ደውዬ ነበረ። ራሴን አስተዋውቄ ማብራሪያ የምፈልግበትን ጉዳይ መዘርዘር ሲጀምር ግን ስልኩ ከወዲያ በኩል ተዘጋ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።